አሳሳቢ ደረጃ ላይ የደረሰው የኢትዮጵያ የግብር አሰባሰብ ስርዓት በኋላቀር የታክስ አስተዳደር ስርዓት ውስጥ ተቀፍድዶም ለህቡዕ ኢኮኖሚ መስፋፋት ተጋላጭ ሆኖ በከፍተኛ የታክስ ማጭበርበር፣ በጥሬ ገንዘብ ዝውውርና ኮንትሮባንድ እየታመሰ ይገኛል። ለዚህ እንደ ማሳያ ብሎ የገቢዎች ሚኒስቴር ያስቀመጠው ሀገሪቱ ባለፉት ሁለት ዓመታት ማግኘት የነበረባትን 80 ቢሊዮን ብር ማጣቷ ነው። ሚኒስቴሩ ይህንን ችግር ለመፍታት ከ7500 በላይ ያህሉን ሰራተኞቹን እንደገና ማዋቀሩንና የአስራር ስርዓቱን የሚመራባቸውን ህጎች እንደገና የመፈተሽና የማስተካከል ብሎም የህግ ማስከበር ስራውን ለማጠናከር የግብር ንቅናቄ ጀምሮ ተግባራዊ ማድረጉም ውጤት እያስገኘለት መሆኑን ዛሬ በሰጠው መግለጫ ትቷል። ሚኒስትሯ ወይዘሮ አዳነች አቤቤ ዘርፉ ለከፍተ ሻጥር ተጋላጭ የነበረ እና ሀገሪቱም ኢኮኖሚዋ ክፉኛ አደጋ ላይ ወድቆ የነበረ መሆኑን ጠቅሰው አሁን ከዚህ ለመውጣት እየተሰራ ነው ብለዋል። ህጎቻችን ምን ችግር አለባቸው? ሰላሳ አራት ያህል ህጎችን እንደገና መልሰን የማሻሻያ ስራ ሰርተንባቸዋል ማለት ነው። ለአሰራር ዝርክርክነት ተጋላጭነት ስለነበራቸው ነው። ህግን ከማስከበር አንጻር እየተሰራ ያለው ስራ በጣም ሰፋ ያለ ነው። ማለት እንችላለን። በሪፎርም ደረጃ ገብተንበታል። ማሻሻል አለባችሁ ተብሎ ግብር ከፋዩ ማህበረሰባችን የሚነገረንን ተቀብለን ወደ ስራ ገብተናል። ይህ ተጠናክሮ የሚቀጥል ስራ ነው። በኮንትሮባንድ ንግድ ላይ ከፍተኛ ዘመቻ ተከፍቶ እየተሰራ ነው ያሉት ሚኒስትሯ አርባ ትልልቅ ግብር ከፋዮች ተፈትሸው ከባባድ ወንጀሎች ላይ የተሳተፉ 64 ተጠርጣሪዎች ተይዘዋል ብለዋል። የምርመራ ኦዲት ተጠናክሮ እየተከናወነ ቢሆንም አሁንም በሀገሪቱ ያሉትን 94 የመቆጣጠሪያ ጣቢያዎችን በተደራጀ አኳኋን በማለፍ የሚደረግ የውጪ ኮንትሮባንድ እየጨመረ መምጣቱን አብራርተዋል። ገቢ ኮንትሮባንድ የመቀነስ አዝማሚያ ያሳይቷል። ወጪ ኮንትሮባንድ ግን እየጨመረ ነው ያለ ከወጪ ኮንትሮባንድ ውስጥ ደግሞ ምንድን ነው ያል እንደሆን ዝርዝሩን የውጭ ሀገር ገንዘብ ነው። ኢትዮጵያ ውስጥ ምን ሲሰራ እንደነበረ አንዱ ማሳያም ነው ማለት ነው። አንዳንዱ እጅግ በጣም በረቀቀ መንገድ ስለሆነ እየወጣ ያለው ተጨማሪ ማሽኖች እያስገባና ያለ ነው። በቴክኖሎጂ በደንብ መታገዝ አለብን። ከማንም በላይ ግን ህዝባችን ከቴክኖሎጂ በላይ ነው ለኛል። አንዳንድ ህጎች ጥቂት ባለሀብቶችን በአሻጥር ለመጥቀም የተዘጋጁ አይመስልም ወይ በማለት እንደ ማሳያም የቅረጥ ነጻ ተጠቃሚነትን ህግ ጠቅሶ ጥያቄ ያነሳው ዲደብሊው ከሚኒስትሯ ወይዘሮ አዳነች አቤቤ ይህንን ምላሽ አግኝቷል። ነጋዴዎችን ወይም ደግሞ ግለሰቦችን ለመጥቀም የወጡ ህጎች ነበሩ ለማለት በትንታኔ ሊከድ ይችል ይሆናል። ታስቦበት ባይወጣም እንኳን ኢኮኖሚያችንን በጣም ጎርቶታል ያለው እውነት ነው ውጤቱ። ይህንን ለመቅረፍ እንዳይቀጥል ለማድረግ አሁንም የህግ ማሻሻው እስከሚያልቅ ድረስ ለጊዜው ፍቃዱ ተገቷል። ቶሎ ብሎ እንዲሻሻል ረቂቁ ተሰርቷል። ከቅርብ ጊዜያት ወዲህ በህገወጥ መንገድ ተያዙ የሚባሉት ሸቀጦችና ገንዘቦች መዳረሻቸው የት ነው የሚለውንም በተመለከተም ሚኒስቴር መስሪያ ቤቱ ለጤና ጠንቅ የሆኑት እንደሚቃጠሉ የተወሰኑትም በልዩ ውሳኔ በስጦታ እንደሚሰጡ ቀሪዎቹ በጨረታ ተሽጠው ለመንግስት ገቢ እንደሚደረጉና የተያዙ ገንዘቦች በሙሉ ወደ ብሔራዊ ባንክ ገቢ እንደሚደረጉ አሳውቀዋል። በሌላ በኩል መንግስት አርባ በመቶን የሀገሪቱን ነጋዴ እንዴት ግብር ከፋይ ማድረግ ተሳነው ነው በሚል ከዲደብሊው ለተነሳ ጥያቄ በሚኒስቴሩ የተቋማዊ አቅም ግንባታ ዘርፍ ሚኒስትር ዴይታ ወይዘሮ ምህረት ምንዓስ እንዲመልሰዋል። መልሰዋል አርባ ፐርሰንት ግብር ከፋይ ወደ ግብር ስርዓት ካልገባ አስደንጋጭ ነው የሚለው ጥያቄ ተገቢ ነው። ስለዚህ ወደ ንቅናቄ ያስገባን አንዱ እሱ ነው። በንቅናቄ ገብተን ግን ውጤት ማምጣት እንችላለን ወይ እንደምንችል አሳይተን ሚኒስቴሩ ዛሬ በሰጠው መግለጫ ግዴታ ይንወጣለሁ መብትን እጠይቃለሁ በሚል የተጀመረው የግብር ንቅናቄ እስከ የካቲት 30 በሁሉም የሀገሪቱ ጫፍ በልዩ ልዩ መርሃ ግብሮች እየተከበረም የተሻለ ግብር የመክፈልና ህግን የማስከበር ስርዓት በማስፈን በሶስት ወይም አራት እጥፍ ይጨምራል ተብሎ ስጋት ላይ የወደቀውም የበጀት ጉድለትና የብድር ፍላጎት ለመውጣት ይሰራል ብሏል። ለዲ ደብልዩ ለተጠናቀረው ዘገባ ሰለሞን nu mă jenez că a